አፍሪቃ ከፊት ለፊቷ የተደቅነው አስተማማኝ የምግብ ዋስትና እጥረት እንዳያጋጥማት የተባበሩት መንግሥታት ድርጅት የአህጉሪቱን የተለያዩ መንግሥታት እየረዳ ነው። ደቡብ አፍሪካ ሐራሬ ውስጥ በተጀመረውና ለአንድ ሳምንት በሚቆየው ስብሰባ ላይም እንደ ፋኦ ወይንም የምግብና እርሻ ድርጅት የመሰሉ የተባበሩት መንግሥታት መሥሪያ ቤቶች እየተካፈሉ መሆናቸው ታውቋል። ፋኦን ተወክለው በስብሰባው ላይ የተገኙት ስቴፋኔ ጋላቶቫ በተናገሩት ቃል አንድ ሶስተኛው የአህጉሪቱ የምግብ ምርት ተገቢና አስተማማኝ መጋዘን ባለመኖሩ ምክንያት ጥቅም ላይ ከመዋሉ አስቀድሞ ሊበላሽ እንደቻለ ገልጠዋል። የዚህ ጉባኤ ተሳታፊዎች ቀዳሚ ትኩረትም የምግብ ብልሽትን ለመቀነስ መወሰድ ካለበት እርምጃ ላይ ሊሆን ይገባል ይላሉ። መንግስት ቅድሚያ የሚሰጣቸውን ማለታችን እንጂ ሁሉንም እቃዎች ማለታችን አይደለም። በብዙ የደቡብ አፍሪካ ሀገሮች ለምሳሌ ቅድሚያ የሚሰጠው በቆሎ ነው። እንደ ፍራፍሬዎችና አትክልቶች በመሰሉ በእጽዋት ምርቶች ላይ ጥናቶችን እናካሄዳለን። በወተት ላይም ጥቂት ጥናቶች እናደርጋለን። ምዕራብ አፍሪቃ ውስጥ የአሳ ምርት እንዳይጠፋ ከፍተኛ ጥንቃቄ እናደርጋለን። ኤልኒኞ በምግብ ምርት ላይ ከፍተኛ ውድመትን ያስከትላል። የኤልኒኖን ጥፋት የምንከላከለው የምግብ ምርት ሲኖር መሆኑ ግልጽ ነው። ኤልኒኞ ወለድ የአየር መዛባት አብዛኛውን ደቡብ አፍሪቃና የአፍሪካ ቀንድ አካባቢን ክፉኛ መጥቷል። በዚህ ሳምንት ዚምባብዌ አገሯ ውስጥ በደረሰው ድርቅ ምክንያት ወደ አራት ሚሊዮን ህዝቧ የምግብ ዕደላ እንደሚያስፈልገው አስታውቃለች። ዩኒሴፍ ማለት የተባበሩት መንግስታት ድርጅት ዓለም አቀፉ የህፃናት መርጃ ድርጅትም በተመጣጠነ የምግብ እጥረት ምክንያት በዚያች ሀገር ህፃናት ላይ የሚደርሰውን የጤና ቀውስ ለመግታት ቢያንስ የ21 ሚሊዮን ዶላር እርዳታ እንደሚያስፈልገው ይፋ አድርጓል። በሐራሬው እምባሬ ሙሲካ ገበያ ሙዝ፣ በቆሎ፣ ቲማቲም፣ የኦቾሎኒ ዝርያ የሌለ የእርሻ ምርት የለም። ግን ገዢዎች ሳይመጡ ምርቶቹ ይጠፋሉ ይላል ገበሬው። ቲማቲም አምራች የሆነችው ግሬስ ቺክዋን ሀ ለምሳሌ ከጸረ ሰብል ተባይ በተጨማሪ ምርቷን ይበልጥ ያበላሸባት በወቅቱ ማጓጓዣ ማጣቷ እንደሆነ ትናገራለች። እዚህ ስመጣ የቲማቲም ገበያ ከፍተኛና ጥሩ ነው። በእርግጥም ትርፍ አግኝቼበታለሁ። ችግሩ ግን ቲማቲም የተወሰነ ዋጋ አልተተመነለትም። አንዳንድ የምግብና እርሻ ድርጅት ጠበብት የአፍሪቃ ገበሬዎች ለምርቶቻቸው ዋጋ ማለትም ተመን ማውጣት መልመድ እንዳለባቸው ይመክራሉ። ይህም ማለት መውረድ ሲገባው ዝቅ ሲወደድ ደግሞ ከፍ ማድረግን መማር ይኖርባቸዋል እንደማለት። ከዚሁ ጋር አፍሪካ ውስጥ የገጠሩን ክፍል ገበሬዎች የሚረዱ የተለያዩ ፕሮግራሞች ካልተቀየሱ የአፍሪካ የምግብ ዋስትና አስተማማኝ እንደማይሆን እነዚሁ ጠበብት ይናገራሉ።